ደረጃውን የጠበቀ የሕክምና አገልግሎት የሚሰጥ ሆስፒታል በ100 ሚሊዮን ዶላር ወይም ወደ 2 ቢሊዮን ብር በሚጠጋ ወጪ ለመገንባት በዝግጅት ላይ መሆኑን የኢትዮ አሜሪካውያን ዶክተሮች ቡድን አስታውቋል። የቡድኑ አመራሮች ዛሬ በሰጡት መግለጫ የሚገነባው ሆስፒታል ውጥን የኢትዮጵያንና አካባቢውን ብሎም የመላ አፍሪቃን የጤና አገልግሎት ደረጃ ትርጉም ባለው መልኩ የሚቀይር ማዕከልም ያቋቁማል፣ ሴንተር ኦፍ ኤክሰለንስ ወይም የሙያ ልቀት ማዕከል የሚባለውን ያቋቁማል ብለዋል። የቡድኑ አመራሮች ዛሬ የሰጡትን መግለጫ የተከታተለው ዘጋቢያችን እስክንድር ፍሬው ዝርዝሩን ልኳል። በአሜሪካ የሚገኙ ከሁለት መቶ በላይ ትውልደ ኢትዮጵያውያን ሐኪሞችን በአባልነት ያቀፈው የኢትዮ አሜሪካን ዶክተርስ ቡድን በአዲስ አበባ ሰሚት አካባቢ ሆስፒታል የሚገነባው የተቋቋመለትን ዓላማ ለማሳካት ነው። በኢትዮጵያና በአካባቢው ሀገሮች ያለውን የጤና አገልግሎት አሰጣት ትርጉም ባለው በልኩ ማሻሻል ከዋነኛ ዓላማዎቹ አንዱ መሆኑን ነው ዛሬ በአዲስ አበባው ሂልተን ሆቴል በተሰጠው መግለጫ ላይ የቡድኑ አመራሮች የገለጹት። የቡድኑ አባላት ከሆኑት ሀኪሞች ኬስ ከባንክ ብድርና ከሌሎችም ምንጮች በሚገኝ ገንዘብ ለዚሁ ዓላማ የሚገነባው ሆስፒታል የመሰረት ድንጋይም የፊታችን ቅዳሜ እንደሚቀመጥ አመራሮቹ አስረድተዋል። ሆስፒታሉ ዓለም አቀፍ ደረጃን የጠበቀ አገልግሎት እንደሚሰጥም የኢትዮ አሜሪካን ዶክተርስ ቡድን ፕሬዝዳንት ዶክተር ተስፋይ ደምሴ ተናግረዋል። የምናስበው ሆስፒታሉ በኢንተርናሽናል ደረጃ ታዋቂነት እንዲኖረው በጆይንት ኮሚሽን ኢንተርናሽናል በሚባል የኢንተርናሽናል ሆስፒታሎችን ደረጃና ጥራት በሚመዝነው ድርጅት ሚዛን መሰረት አዋቂነት የሚያገኝ የጆይንት ኮሚሽን ኢንተርናሽናል አክሬዲትድ የሚሆን ሆስፒታል ይሆናል እና ሆስፒታሉም የሴንተር ኦፍ ኤክሰለንስ እንዲሆን ይደረጋል ማለት ነው። ከዚህም በተጨማሪ የድርጅቱ ዓላማ እዚህ በሀገር ውስጥ የህክምና ትምህርት መስጠት እና በተጨማሪም ሜዲካል ሪሰርች ማድረግም ጭምር ነው። በሶስት አመታት ውስጥ ተጠናቆ አገልግሎት መስጠት እንደሚጀምር የሚጠበቀው ሆስፒታል በኢትዮጵያ ውስጥ ከሕክምና አሰጣጥ አንጻር ያሉ ክፍተቶችን መሙላት እንደሚያስችልም የቡድኑ አመራሮች ተናግረዋል። የቡድኑ የቦርድ ሰብሳቢ ዶክተር ግርማ ተፈራ እንዳሉት ለሕክምና ወደ ውጭ የሚሄዱትን ሰዎች ቁጥር ሊቀንስ ይችላል። ሌሎችም ሰርቪሶች ይኖራሉ፣ ግን ክፍተት የሚሞላ እውነቱን ለመናገር ወደ ውጭ የሚያስካሄዱ የህክምና ችግሮችን የሚሞላ መፍትሄ ለመስጠት ነው። አንዱ እሱ ነው። ቅድም ዶክተር ሄኖክም እንደገለጠው ሁለት መቶ በላይ ሐኪሞች ቢኖሩንም ከዛ ውስጥ ወደ ሰላሳ አምስት የተለያዩ አይነት ስፔሻልቲ ውስጥ ያሉ ሐኪሞች ነው ያሉት እና እነዚህ ውስጥ ያልተካተተ የህክምና አይነት ስለሌለ ሆስፒታሉ በሚከፈትበት ጊዜ ቅደም ተከተል ይወጣለታል። ምንድን ነው በአስቸኳይ የሚያስፈልገው የሚባለው ነገር እና እንደጠቀስከው አንተም አንዱም ለምሳሌ ከልብ አኳያ ብዙ ክፍተት ያለ ይመስለናል። ሁለተኛ የአእምሮ ቀዶ ጥገና ህክምና ላይ ክፍተቶች አሉ እና ሌሎችም። ስለዚህ እኛ በአብዛኛው የምናተኩረው ወደ ውጭ የሚያስኬዱትን ነገሮች ለማስቆም ነው። ሆስፒታሉ ለትርፍ ጭምር የሚሰራ በመሆኑ ለህክምና አገልግሎት የሚጠይቀው ዋጋ ከፍ ሊል እንደሚችል ዶክተር ግርማ ጠቁመዋል። ይህም ሆኖ ግን ከፍለው ለመታከም አቅም የሌላቸውን ሰዎች ታሳቢ ያደረገ እቅድ እንዳላቸው አመልክተዋል። መቼም እንደምታውቁት እዚህ ሀገር ብዙ የግል ሆስፒታሎች አሉ። ይሄኛውም አንድ ሌላ የግል ሆስፒታል የሚሆነው ዋጋው ተመኑና እንትኑን አሁንም ባናውቀውም ምናልባት ከሚሰጠው አገልግሎት አኳያ ከፍ ያለ ሊሆን የሚችል ይመስለናል። ከዛ በተረፈ እንግዲህ ያለን እቅድ አቅም ለሌላቸው መደገፊያ የሚሆን የኢትዮ አሜሪካን ዶክተርስ ግሩፕ ፈንድ የሚባል ተቋቁሟል። በዛ ፈንድ መሰረት አቅም የሌላቸውን ለመደጎም እና ለመርዳት እናስባለን። ከዛ በተረፈ እንደምታውቁት እንደዚህ አይነት ተቋም በበጎ አድራጎት ብቻ ይሰራ ቢባል ራሱን ሊያኖር አይችልም። ስለዚህ ተወደደም ተጠላም ፎር ፕሮፊት የተባለበትም አንዱ ምክንያት ሰስቴን እንዲያደርግ ነው ራሱን ከዛ በተረፈ የሀኪም አባሎቻችን ዋና ፍላጎት እንደዚህ በቅደም ተከተል ከአንድ እስከ አስር ተብሎ በሚታይበት ጊዜ ዋናው አንደኛ ተራ ቁጥር ላይ የሚታየው ግልጋሎት መስጠት የሚለው ላይ ያተኮረ ነው። እንደ አውሮፓውያን አቆጣጠር በ2011 በ12 ሐኪሞች መቋቋሞ የተነገረው ኢትዮ አሜሪካን ዶክተርስ ቡድን ስራ ለመጀመር የሚያስበው አሁን ካሉት ከሁለት መቶ በላይ አባላት የተወሰኑትን ወደ አዲስ አበባ በማምጣት መሆኑም ተጠቁሟል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።